የኤርትራ የግብጽና የሶማሊያ መሪዎች የሶስትዮሽ ጉባኤ ዛሬ ሀሙስ በአስመራ ማካሄዳቸውን በተመለከተ የጠየቅናቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑትና በአሁኑ ወቅት በአሜሪካ በሚገኘው ዱኬን ዩኒቨርሲቲ በአፍሪካ ጥናት ማዕከል ተጋባዥ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ ከአምስት ዓመታት በፊትም ተመሳሳይ የሶስትዮሽ ስምምነት በኢትዮጵያ ኤርትራና ሶማሊያ መካከል እንደነበር በማስታወስ አሁን ካለው ወቅታዊ የቀጠና ሁኔታ አንጻር ይህ መሪዎች ጉባኤ ኢትዮጵያ ላይ ጫና ለማሳረፍ ታልሞ የተካሄደ ሊሆን እንደሚችል ይናገራሉ። የኢትዮጵያ ኤርትራ እና ግብጽ በወዳጅነት በኮቴሽን ውስጥ ይሁንና፣ ጠንካራ መሰረት ያለው ነው የምንለው አይደለም። በየጊዜው የሚለዋወጥ ነው። ም ለፖለቲካ ለመንግስታቱ፣ በየጊዜው ለነበሩት መንግስታት የፖለቲካ ጥቅም ግብአት እስከሆነ ድረስ የሚደረጉ የአሰላለፍ ለውጦችን እናያለን። ከቅርብ ጊዜ ውስጥ የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ በአብይ በፎርማጆ በኢሳያስ አፈወርቄ መካከል የነበሩ ግንኙነቶችን ማንሳት እንችላለን። በእነዚህ ሶስት መንግስታት ወይም አሁን ግብፅንም ጨምረን አራተኛ አድርገን ስናያት የሚደረጉ ግንኙነቶች ብዙውን ጊዜ ወቅታዊ የፖለቲካ ትኩሳት ላይ የተመሰረቱ እንጂ ህዝብ ለህዝብ ወይም ደግሞ ጠንካራ የሆነ የዲፕሎማሲያዊ ግንኙነት ላይ ያተኮሩ አይደለም ወይም በመሪዎች ደረጃ የተንጠለጠሉ ናቸው። ለዛው ነው መሪዎች መንግስታት ሲቀያየሩ ይሄ ግንኙነት እየጠነከረ ማሄደው እና የዛሬውም ስብሰባ ከዛ ላይ ይቻላ የሚለው ያው ቀጠናዊ የሆነ ሰላምን እና ጸጥታን ለማስፈን በጋራ ለመስራት የሚደረግ ውይይት ነው ነው የሚለው እነዚህ ሶስት ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮቻቸው፣ የደህንነት ሚኒስትሮቻቸው፣ ወታደራዊ ኃላፊዎቻቸው የተገኙበት እንግዲህ ትልቅ ስብሰባ ነው። ግን ይሄ ረዘም ያለ በቀጠናው ውስጥ መረጋጋትን የሚያመጣ አይነት የውይይት መድረክ ሳይሆን አድርጌን የማየው አሁን በቅርቡ ኢትዮጵያ ላንድ ጋር ባደረገችው ስምምነትን ተከትሎ እሱንም ተከትሎ ደግሞ የመጡ የግብፅ ወታደሮቿን ወደ ሶማሊያ በመላክ የተፈጠሩ እሰጥ አገባዎችን ተከትሎ አብይ አህመድ መንግስት ለመገዳደር እሱ ላይ ጫና ለማምጣት በምን መልኩ መስራት አለብን? ኢትዮጵያ ውስጥ ያሉ የህዝብ ግሪቨንስ ወይም ቅሬታዎች በኢኮኖሚ ባለመረጋጋት በውስጥ ባሉ ከፍተኛ በተከታታይ እያየናቸው ያሉ ይህ መንግስት ከመጣ ጀምሮ እንግዲህ ያለ እረፍት ኢንተርናል ኮንፍሊክቶችን እያየን ጦርነቶችን፣ የሰው እልቂቶችን፣ የኢኮኖሚ ቀውሶች፣ አለመረጋጋቶች እየጨመሩ ሄደዋል። እነዚህን ደግሞ ተጠቅመን እነዚህ በቅጡ አንደርስታንድ አድርገን የእኛ አድቫንቴጅ ምንድን ነው? ከዚህ ምን እኛ መጠቀም እንችላለን? የኢትዮጵያ መንግስት በማዳከም ይሄ እውን እንዳይሆን በማድረግ ረገድ ምን መስራት እንችላለን? ኢትዮጵያ የባህር በር እንዳታገኝ በማድረግ ረገድ ምን ማድረግ እንችላለን? የሚለውን ቁጭ ብለው የሚያደርጉት ውይይት ይመስለኛል፣ የኤርትራ ሶማሊያና ግብጽ መሪዎች ውይይት። በሶማሊያ በኢትዮጵያ ሰላም አስከባሪ ምትክ የግብጽና የኤርትራ ሰራዊቶችን መተካት በሚቻልባቸው ጉዳዮች ላይ ምክክር ሊደረግበት ይችላል ብለው እንደሚያስቡ የሚናገሩት ዶክተር ሳሙኤል የሁኔታም ኢትዮጵያን ከሶማሌላንድ ጋር የተፈራረመችውን ስምምነት ተግባራዊ እንድታደርግ የሚገፋፋት ሊሆን እንደሚችል ይናገራሉ። የኢትዮጵያ መንግስት ምላሽ ፕሪዲክት ለማድረግ ትንሽ ይከብዳል። ወጥ የሆነ የውጭ ጉዳይ ግንኙነታችን በተለይ ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ ከተለያዩ ሀገራት ጋር ያለን ግንኙነት በቀላሉ ፕሪዲክት የምታደርገው አይደለም፣ ወጥ አይደለም። ስለዚህ ይሄ ነው ብሎ ለማለት ይከብዳል ብዬ አስባለሁ ግን አሁን እስካሁን ድረስ ካለው ሁኔታ ግምገማ ስናደርግ ሶማሌላንድ ጋር ያለውን የባህር በር ጉዳይ በተመለከተ ያለውን ግንኙነት ለመፈረም ቁርጠኝነት በተወሰነ መልኩ ያለው ይመስላል። ይሄ በጣም ገፊ ምክንያት ይሆናል ብለን ብዬ ያስባለሁኝ ምል እንደዚህ አይነት ጠንካራ ግንኙነቶች መምጣት ሲጀምሩ ኢትዮጵያም ወዳጅ ሀገራትን በመያዝ ኢንተርናሊም ጠንካራ የሆነ ውሳኔ በመወሰን ወደ ባህር በር የባህር በር ለማግኘት የምትሄድበትን ርቀት ለማፍጠን ትገደዳለች ብዬ አስባለሁ። መፍቀድ ብቻ ሳይሆን አስገዳጅ ሁኔታን ይፈጥራል ብዬ አስባለሁ። ያንን አለማድረግህ ከዚህም በኋላም ቢሆን ስምምነቱ ባይፈርምም ወደ ሕግ ባይተረጎምም እንኳን በአካባቢው የሚኖረው ቴንሽን በጣም ከባድ እና ኢትዮጵያ ላይ የሚያመጣውም ስጋት በጊዜ ሂደት እየተራዘመ የሚሄድ ስለሆነ የኢትዮጵያን መንግስት ውሳኔ በአፋጣኝ ና በአስቸኳይ ተግባራዊ እንዲያደርግ ስምምነቱን አስገዳጅ የሚሆን ይመስለኛል። የግብፁ ፕሬዚዳንት አብዱልፈታ አልሲሲ ና የሶማሊያ ሀሰን ሼክ መሐመድ አስመራ የገቡት በኤርትራው ፕሬዚዳንት ኢሳያስ አፈወርቂ ግብዣ ነው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጉባኤው በሦስቱ ሀገራት መካከል ያለውን ግንኙነት በማጠናከር በቀጠናዊ ጸጥታና መረጋጋት ጉዳዮች ላይ ያተኮረ ነው ብለዋል። በኢትዮጵያና ኤርትራ መካከል ያለው ግንኙነት የፕሪቶሪያውን ስምምነት ተከትሎ መሻከሩን የሚናገሩት ዶክተር ሳሙኤል በፕሬዚዳንት ኢሳያስ ጋባዥነት የተካሄደው የሶስት መሪዎች ጉባኤም በቀጠናው ያለውን አለመረጋጋት የበለጠ ሊያባብሰው ይችላል ሲሉም ስጋታቸውን ይገልጻሉ። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።